በሚኒስቴሩ የኢነርጂ ዘርፍ ሚኒስትር ደኤታ የሆኑት ዶክተር ፍሬዎት ወልደሃና ከአምስት በላይ የቻይና ና የአውሮፓ ኩባንያዎችን በማሳተፍ ከነባሩ ተቋራጭ ሳሊኒ ጋር እንዲሰሩ እየተደረገ ነው ብለዋል። በመግለጫቸውም ከአምስት በላይ ኮንትራክተሮችን ከሳሊኒ ጋር ማለት ነው ኦልሬዲ ስምምነት ተፈራርሟል። በቅርብ ጊዜ ውስጥ የስራ እቅድ አውጥተው አይ ቲንክ የመፈራረም ደረጃ ላይ ደርሷል። ግን ኢን ባክግራውንድ እየተሰራ ነው ስራው። ከኢትዮጵያ ሕዝብ ከፍተኛ ድጋፍ ያልተለየው ታላቁ የኢትዮጵያ ህዳሴ ግድብ መች ይጠናቀቃል የሚለውን አሁንም ይጠይቃል። ይህው ጥያቄ በመግለጫውም የተነሳ ሲሆን የኢነርጂ ዘርፍ ሚኒስትር ዴታው ከ16ቱ ተርባይኖች መካከል ሁለቱ ተርባይኖች ከአንድ እስከ ሁለት ዓመት ባለው ጊዜ ውስጥ ተጠናቀው ኃይል ማመንጨት ይጀምራሉ የሚል መልስ ሰጥተዋል። ተጠቅላላ ወደ ስድስት ተርባይን ያለው ከ16 ተርባይን ውስጥ ወይም ጀኔሬተር ውስጥ ሁለቱ የመጀመሪያ በዲሰምበር 2020 አካባቢ ያልቃሉ እና ስለዚህ አንድ ዓመት ተኩል እስከ ሁለት ዓመት ባለው ሬንጅ ውስጥ አልቀው እነሱ ወደ 750 አካባቢ ሜጋዋት ያመነጫሉ። ያ ወደ ግሪዱ ተገናኝቶ ሌሎቹ እስኪሰሩ ድረስ ያገለግላሉ ማለት ነው። በአጠቃላይ በሁለት ሶስት ዓመት ጊዜ ውስጥ አጠቃላይ ስድስት ሺ ሜጋዋት በላይ ሊያመነጭ ይችላል ማለት ነው። ሰዓት በቅርቡ መሪዋን ከስልጣን ያስወገደችው ሱዳን አሁንም መረጋጋት እርቋታል። አሁን ላይ በስልጣን ላይ ያለው አካልም በአስቸኳይ ሲቪል መንግስት እንዲያቋቁም ከውስጥም ከውጭም ጉትጎታዎች አይለውበታል። ይህ የሱዳን ሁኔታ ከግድቡ ጋር በተያያዘ ምን እንደምታለው በማለት ዲደብሊው ላነሳው ጥያቄ ዶክተር ፍሬወት ወልድሃና በስልጣን ላይ ያለው ወታደራዊ ልዑክ ወደ ኢትዮጵያ በመምጣት በኢትዮጵያ በኩል ሀገራቸው የምትከተለው ፖሊሲ እንደማይቀይር ተናግረዋል። የኃይል ሽያጭም ተጠ። ጠቃሚ በመሆናቸው የተለየ ትርጉም አይኖረውም በማለት መልሰዋል። ህዳሴው ግድብ ወይም ለኢትዮጵያ ያለው እይታ በሰዎች ላይ እየተመሰረተ አይመስለኝም። ምክንያቱም በተለይ ህዳሴ ግድቡ በሚያሳምን ሁኔታ በማናቸው በግብፅም ይሁን በሱዳን ላይ ምንም አይነት ተጽዕኖ እንደማያመጣ ከፍተኛ ስራዎች እየተሰሩ ነው። ያም ውጤት እየተገኘበት ነው በተለይ ሱዳን ደግሞ አይ ቲንክ እንደውም ተጠቃሚዎች ናቸው የሚሆኑ በዚህ በህዳሴ ግድቡ። ፕላስ ደግሞ ኢቨን የሀይል ሽያጭ ሁሉ ይከናወናል ከአካባቢው የኤሌክትሪክ ሀይል ዋጋ በማይበልጥ እንደውም ምናልባትም ያንሳል በሚባል ሁኔታ እየተሸጠ ያለበት ሁኔታ። ስለዚህ ትልቅ ጥቅም ነው የሚያገኙት እነሱ። እኛም ደግሞ በሌላ በኩል የምናገኘው ጥቅሞች ይኖራሉ። ይሄ እንግዲህ ሀይ ለቨል ዲፕሎማሲ የሚሰሩ ስራዎች ይኖራሉ። በኛ በኩል ግን ምንም አይነት ለውጥ እንደማይኖር ነው አንደርስታንድ የምናደርግ። በግድቡ ዙሪያ በኢትዮጵያ ሱዳንና ግብጽ መካከል ሊደረግ ታስቦ ስለ ተራዘመው ውይይት ግን የተሰጠ ምላሽ የለም። ታላቁ የኢትዮጵያ ሕዳሴ ግድብ ጅምር እቅዱ በአምስት ዓመት ይጠናቀቃል የሚል የነበረ ቢሆንም ባለፈው ወር ስምንተኛ አመቱን መሻገሩ ይታወሳል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጭነኝ ከአዲስ አበባ